ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ምሽት ቀጣዮቹ ጉዳዮች ይቀርባሉ። ተጽዕኖ የለውም፣ እንዲያውም በጋዜጠኝነትና በአቀንቃኝነት መካከል ትልቅ ልዩነት አለ የሚለው የተሳሳተ አስተሳሰብ ይመስለኛል። ኤላ አረጋዊ በጋዜጠኝነትና ለውጥ አቀንቃኝነቷ የምትታወቅ ትውልደ ኢትዮጵያዊ፣ ትናት ከትናንት በቀጠለው መሰናዶ ሙሉ ሀሳቦቿ ይደመጣሉ። እየመዘገቡም ነው። ግን መመዝገብ ብቻ ሳይሆን እነሱ ራሳቸው ፒቪኤቾች ራሳቸው በየዲፓርትመንታችን በያለንበት ስራ እየወሰዱ ቢያስገቡን ያ የበለጠ ተመራጭ ነው የሚሆነው። በሐዋሳ ኢንዱስትሪ መንደር ውስጥ ለአመታት ሲሰራ የነበረ ፒቪኤች የተሰኘ የአሜሪካ ኩባንያ ስራውን ድንገት ማቆሙ ወጣቶችን ለሀሳብ ጥሏል። ይህን የተመለከተ ዘገባም በምሽቱ ይደመጣል። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩመራለው። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እንሰማለን። ስመኝሽ ቆየ። አመሰግናለሁ ሀብታሙ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ትላንት ባወጡት መግለጫ ደቡብ አፍሪካ የሳይንስና የጤና ማህበረሰብ አዲሱ የተከሰተውን የኮቪድ-19 ቫይረስ ዝርያ መከሰቱን አስቀድመው በመገንዘብ የወሰዱትን እርምጃ አድንቀው በቫይረሱ ሳቢያ የደቡብ አፍሪካ አገሮች በተጣለባቸው የጉዞ ማዕቀብ መገለላቸው እንዳሳዘናቸው አስታውቀዋል። ዋና ጸሐፊው በመግለጫቸው እኔና ሌሎች ለረጅም ጊዜ ስናስጠነቅቅ እንደነበረው፣ ዝቅተኛ የክትባት ስርጭት ባለባቸው አገሮች የአዳዲስ ቫይረስ ዝርያዎች መበራከት የሚጠበቅ ሊጠበቅ ነው በማለት ተናግረዋል። በክትባት ስርጭት ማነስና በሌሎች ዝቅተኛ የስነ ምግባር ጉድለት ደግሞ አፍሪካውያን ጥፋተኛ ሊሆኑ አይገባም ያሉት ዋና ጸሐፊው አገሮች ትክክለኛና ወሳኝ የሆኑ የሳይንስ ግኝቶችና መረጃዎችን ስላቀረቡም ሊቀጡ አይገባቸውም ብለዋል። በአፍሪካ የኮቪድ-19 ክትባት መድኃኒት ስርጭትን የሚያስተባብሩ ሶስት ተቋማት ለአህጉሪቱ የሚሰጠው የክትባት መድኃኒት ልገሳና ስርጭት መሻሻል ይኖርበታል ሲሉ አስታውቀዋል። የአፍሪካ ክትባት ተደራሽነት ተቋም አቫት፣ የአፍሪካ በሽታዎች መከላከልና መቆጣጠሪያ ማዕከል አፍሪካ ሲዲሲና ዓለም አቀፉ የክትባት ስርጭት ማዕከል ኮቫክስ ለአፍሪካ የዓለም አቀፍ የኮቪድ-19 ክትባት ለጋሾችን ትኩረት ለመሳብ የሚያስችላቸውን የጋራ ስልት የነደፉ መሆኑንም ትላንት ባወጡት የጋራ መግለጫ አመልክተዋል። አቫትና ኮቫክስ የአፍሪካ ሀገሮች ሰባ ከመቶ የሚሆኑ ዜጎቻቸውን የመከላከል አቅም ለማሳደግ የተቀመጠውን ዓለም አቀፍ ግብ ለማሳካት በጋራ ተደጋግፈው እየሰሩ መሆኑን አመልክተዋል። በሁለቱ ድርጅቶች አማካኝነት እስካሁን ወደ አፍሪካ ከዘጠና ሚሊየን በላይ የክትባት መድኃኒቶች እንዲሰራጩ መደረጉን እና ሌሎች በሚሊየን የሚቆጠሩ ለማስመጣት ስምምነቶች መደረጋቸውን መግለ መግለጫው ጨምሮ ገልጿል። የክትባት ስርጭቱን በዘለቄታው ለማሳደግ የጤና ስርዓቱን የሎጂስቲክ አቅምና የሰው ኃይልና የመሰረተ ልማት አቅምን ማሻሻል አብረው ሊሄዱ የሚገባቸው መሆኑን መግለጫው አስታውቋል። እንደ አውሮፓውያን አቆጣጠር ከጥር 22 ጀምሮ ዓለም አቀፍ ለጋሾችና የክትባት አምራቾች ማክበር ይገባቸዋል ያሏቸውን መስፈርቶችም በዝርዝር አውጥቷል። ትዊተር የተሰኘውን ማህበራዊ ትስስር መድረክ መስራችና ለረጅም ጊዜ ሲመሩ የቆዩት ጃክ ዶርሲ ከኃላፊነታቸው ለቀዋል። የዶርሲን መልቀቅ ተከትሎ ትዊተር ባወጣው መግለጫ እንደ አውሮፓውያን አቆጣጠር ከ2017 ዓ.ም ጀምሮ የድርጅቱ ዋና የቴክኖሎጂ አመራር ሆነው ሲያገለግሉ የቆዩት ፓራግ አግራዊ የአመራርነት ቦታውን እንደሚረከቡ አስታውቋል። ዶርሲ መልቀቃቸውን አስመልክቶ ባወጡት መግለጫ ትዊተርን ለመልቀቅ የወሰንኩት ድርጅቱ ከመስራቾች ለመለያ አሁን ጊዜው ነው ብዬ ስለማምን ነው ያሉ ሲሆን፣ ፕራግ ትዊተርን ለመምራት አቅም እንዳላቸው አምናለሁ። ላለፉት አስር አመታት ለውጥ ማምጣት የቻሉ ስራዎችን ሰርተዋል። በችሎታቸው በመልካምነታቸው እና ጥሩነታቸው ደስተኛ ነኝ። አሁን ደግሞ የመምራት ጊዜያቸው ነው ብለዋል። የ የ45 ዓመቱ አመቱ ዶርሲ እንደ አውሮፓውያን አቆጣጠር በ2006 ዓ አነስተኛ የጦማር መድረክ በማቋቋም የጀመሩ ሲሆን እስከ 2008 ዓ ም ለነዚህ ሲመሩ ቆይተው ወደ ጎን መገፋታቸው ይታወሳል። ሆኖም በ2015 እንደገና ወደ ስልጣን እንዲመለሱ ተደርጎ ነበር። እሳቸውን የተኩት ፓራግ አግራዊ ከህንድ ወደ አሜሪካ በስደት የመጡ የ37 ዓመት ጎልማሳ ሲሆኑ እያደገ የመጣውን በግዙፍ የቴክኖሎጂ ተቋማት ውስጥ የህንድ ዝርያ ያላቸው አሜሪካውያንን ቁጥር ከፍ አድርገውታል። የጉግል እናት ኩባንያ የሆነው አልፋቤት፣ የማይክሮሶፍትና የአይቢኤም ተቋማት አመራሮች እንዲሁም እንደ አሜሪካውያን መሆናቸው ይታወቃል። የዓለም ሀያላን ሀገራት የላቀ የጦር መሳሪያ ለመስራት በሚሽቀዳደሙበት በዚህ ወቅት ሩሲያ ሌላኛውን የተሳካ የዚክሮን ሃይፐርሶኒክ ክሩዝ ሚሳይል ሙከራ ማድረጓን ትናንትና ባወጣችው መግለጫ አስታውቃለች። የሩሲያ የመከላከያ ሚኒስቴር በመግለጫው ሙከራውን በማጠናቀቅ ተልዕኮ ከአድሚራል ጎርሽኮቭ የጦር መርከብ የተወነጨፈው የዚክሮን ሚሳይል አራት መቶ ኪሎሜትር ርቆ የሚገኘውን ኢላማውን በተሳካ ሁኔታ መምታቱን አስታውቋል። ሩሲያ ዩናይትድ ዩናይትድ ስቴትስ ፈረንሳይና ቻይና ሁሉም ተመሳሳይ ሙከራዎችን ሲያደርጉ መቆየታቸውን በዘገባው ተመልክቷል። የሩሲያ ሙከራ የመጣው ቻይና ባለፈው ሐምሌ ያደረገችው ሙከራ ከድምጽ ፍጥነት በላይ አምስት ጊዜ የሚፈጥን መሆኑን ምዕራባውያን ምንጮች ከዘገቡ በኋላ መሆኑን ተመልክቷል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ ይቆየንኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ስመኝ ሸቆየን ለቀደሙት ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤን ነው። ወጣቶችን የሚመለከት ልዩ የአሜሪካ ድምፅ ራዲዮ መርሃ ግብርም ነው። አብራችሁን ስለሆናችሁ በድጋሚ እያመሰገንን አሁን ወደ ቀዳሚው ዘገባ እንሻገራለን። የማህበራዊ ትስስር ሚዲያ ተቋማት በማወቅ የሚሆን ባለማወቅ የጥላቻ ንግግሮችን፣ የሐሰት መረጃዎችና የጥላቻ ንግግሮችን በማሰራጨት እየዋሉ ነው በማለት የምትሟገተው ሄርሜላ አረጋዊን የተወሰኑ ሐሳቦች ትናንት አዳምጠናል። በስቤስ የአሜሪካ ቴሌቪዥን ጣቢያ የምሠራው ትውልደ ኢትዮጵያዊት ጋዜጠኛ ሄርሜላ አረጋዊ ወቅታዊ ሁኔታው በኢትዮጵያ እየተካሄደ ባለው ጦርነት ላይ አሳድሯል ያለችውን ተጽዕኖም አካፍላናለች። ከስመኝሽ ከስመኝሽ ቆየ ጋር የነበራት ውይይት ተከታይ ክፍል በመቀጠል ይሰማል። እንግዲህ አንቺ ጋዜጠኛ ነሽ። የተጣራና ተአማኒነት ያለው መረጃ ለሕዝብ የማድረስ ኃላፊነት ላለበት የሚዲያ ተቋም ትሰሪያለሽ። ግን ደግሞ ሆን ተብለውም ሆነ ባለማወቅ የሚሰራጩ መረጃዎች የሚዲያ ተቋማትን ተአማኒነታቸውን እንዲያጡ ሲያደርጓቸው ምን ይሰማሻል? ሀቅን መሰረት ያደረገ መረጃ ማድረስ በሚጠበቅባቸው ተቋማት ላይስ የሚያጠላው ጥላ ምን ይመስላል? እጅግ የሚያስቆጣና ተስፋ የሚያስቆርጥ ነው። ምክንያቱም የብዙ ሰው ህይወት እዚህ ላይ መሰረት ያደርጋል። አሁንም በትክክል እስከተሰራ ድረስ በጋዜጠኝነት አምናለሁ። ግን ድምጼን በዚህ መልኩ ማሰማት የጀመርኩት ትግራይ ጀነሳይድን የሚደግፉ አቀንቃኞች ድምጼን ለማፈን ያደረጉት ጥረት ስለገፋኝ ነው። እኔ በዚህ መልኩ ሊያስፈራሩኝና ሊገፉኝ ከቻሉ ሌሎች የትግራይ ተወላጅ የሆኑ ኢትዮጵያውያን ሀሳባቸውን ለመግለጽ እንዴት ሊፈሩ እንደሚችሉ ማሰብ ይከብደኛል። ስለዚህ ወጥቼ ሰዎችን ማሸማቀቅ እንደማይሰራ ማሳየት ፈለግኩ። በዚህ መልኩ እውነቱ እንዲወጣ በማድረግም ብዙ ኢትዮጵያውያን ረድተውኛል። ቀደም ሲል እንዳልነው እንግዲህ አንቺ ጋዜጠኛ ነሽ። አሁን ደግሞ በተለይ ኢትዮጵያን በሚመለከቱ ጉዳዮች ውስጥ አቀንቃኝ ሆነሽ እየተሳተፍሽ ነው። ሁለቱን እንዴት ነው አብረሽ የምታስኬጁ? በጋዜጠኝነት ሙያሽ ላይስ ተጽዕኖ የለውም? ተጽዕኖ የለውም። እንዲያውም በጋዜጠኝነትና በአቀንቃኝነት መካከል ትልቅ ልዩነት አለ የሚለው የተሳሳተ አስተሳሰብ ይመስለኛል። ብዙ ጊዜ ሰዎች የሆነን ሀሳብ አቀንቃኝነት ነው የሚሉት ድምፅ ያላቸውን ጋዜጠኞች ለማስፈራራት ሲፈልጉ ነው። የምታቀነቅኝው ነገር እውነት ላይ መሰረት እስካደረገ ድረስ በምታወሪው ጉዳይ ላይ ጥልቅ ስሜት ያለሽ ጋዜጠኛ ነሽ ማለት ነው። እኔ ለምሳሌ ኖሞር በተሰኘው ንቅናቄ ውስጥ እሳተፋለሁ። ያ ግን በጋዜጠኝነት ሙያዬ የምሰራውን ነገር ያሳንሰዋል ብዬ አላስብም። እንዲያውም ወደፊት ጋዜጠኝነት እንደ በፊቱ በጥንቃቄ መሀል ላይ ለመራመድ የሚሞክር እና ለጨቋኞች የበለጠ ድምፅ የሚሰጥ ሳይሆን ይህንን እየመሰለ የሚሄድ ይመስለኛል። ወደ ማህበራዊ ሚዲያው እንመለስና ብዙ ባለሙያዎች እነዚህ የድረ ገጽ ላይ ትስስር መድረኮች ቁጣ ቀስቃሽ መልእክቶችንና ትርክቶችን ማስተላለፊያ እንዲሁም ዘርን መሰረት ያደረጉ የቡድን ጸቦችን ማነሳሻ እየሆኑ እንደሆነ እየገለጹ ይከራከራሉ። ይሄ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ እንደ ሜንማር፣ ደቡብ ሱዳን እንዲሁም እስራኤልና ፍልስጤም የመሳሰሉ ሀገራት ላይም እየታየ ነው። የማህበራዊ ትስስር ገጾች ግጭቶችን ለማባባሻነት መጠቀሚያ እንዳይሆኑ ማድረግ ይቻላል። ይሄ በዋናነት በየሀገሩ ያለውን አጠቃላይ አውድ ተረድተው መድረኮቻቸውን ለመቆጣጠር የሚረዳቸው ብዝሃነት በውስጣቸው መያዛቸውን ማረጋገጥ አለባቸው ወደሚለው ሀሳብ ይወስደናል። ለምሳሌ ሲኤንኤንም አልጀዚራም በመላው ዓለም ያለውን ሁኔታ የሚዘግቡት ባሏቸው ጥቂት ባለሙያዎች ነው። ቢፈልጉም እንኳን ባሏቸው ጥቂት ባለሙያዎች ሁሉም አገር ላይ እየሆነ ያለውን ሙሉ ለሙሉ ሊያውቁ አይችሉም። በፌስቡክ እና ትዊተርም ያለው ሁኔታም ተመሳሳይ ነው። በጣም ብዙ ሀገሮች አሉ። እነሱ ደግሞ ጥቂት ባለሙያ ነው ያላቸው። ጥያቄው በሁሉም ሀገሮች የተሟላ ሚዛናዊ መረጃ የሚሰጧቸው በቂ ሰዎች አሏቸው፣ ወይስ አንድ ለሆነ ታጣቂ ቡድን እየወገነ ነገር ግን ሰብአዊ ጉዳይ የሚያሳስበው መስሎ የሚሰራ ሱዳናዊ ወይም ኢትዮጵያዊ ነው ያላቸው የሚለው ነው። ስለዚህ ማህበራዊ ሚዲያዎቹም አውቀውም ይሁን ሳያውቁ አገልግሎት በሚሰጡባቸው ሀገሮች ግጭት ቀስቃሽ እንዳይሆኑ የዚያን ሀገር ሁኔታ በትክክል ለመረዳት የሚያስችላቸው መዋለ ነዋይ ማፍሰስ ይኖርባቸዋል። እንግዲህ አሁን ባለንበት ነባራዊ ሁኔታ ግን በኢትዮጵያ እንደሚታየው በማህበራዊ ሚዲያዎች ላይ ትርክቶችን ለመቆጣጠር የሚደረጉ ጥረቶች እንደቀጠሉ ናቸው። የሚዲያዎቹ አሰራርም ሰዎች በቀላሉ ወደ አንድ አቅጣጫ እንዲያዩ፣ ማየትና መስማት የሚፈልጉትን ብቻ እንዲከተሉ እድሉን ይሰጣቸዋል። ስለዚህ ሰዎች የሚያገኙትን መረጃ ከመቀበላቸው በፊት ትክክለኛ መሆኑን ለማረጋገጥ ምን ማድረግ አለባቸው? ሀሰተኛ መረጃዎችንስ እንዴት መለየት ይችላሉ? በጣም ጥሩ ጥያቄ ነው። በመጀመሪያ ደረጃ መረጃን ለማጣራት ሰዎች ፍላጎቱና ጊዜው ሊኖራቸው ይገባል። ለአንዳንድ ሰዎች ያንን ማድረግ ትልቅ ስራ የሚሆንባቸው ይመስለኛል። ለምሳሌ እኔ ያደረግኩት ምንድን ነው? ዜናዎችን እከታተልና የተለያዩ ተቋማት የሚሏቸውን ነገሮች ይዤ በሚጻረሩ ሀሳቦች ዙሪያ እጠይቃለሁ። መንግስት ወደ ትግራይ እርዳታ እንዳይገባ አግዷል ይላሉ፣ ከዚያ ደግሞ ከሐምሌ ጀምሮ የገቡ የእርዳታ መኪናዎች ተመልሰው አልወጡም የሚል አለ። የዛኔ ከስሜታዊነት ወጥተን መጠየቅ ይኖርብናል። እርስ በርሳቸው የሚጣረሱ ነገሮችን ማስተዋል አለብን። ከዚያ ቀዳዳዎቹን ማግኘትና ለቀዳዳዎቹ መልስ የሚሰጡ መረጃዎችን ማግኘት ነው። ለኢትዮጵያ ቢሆን ብለሽ ተስፋ የምታደርጊው ምንድን ነው? ኢትዮጵያ አሁን ካለችበት የፖለቲካ ቀውስ በምን መልኩ መውጣት ትችላለች? ኢትዮጵያ ከዚህ ሁኔታ ትወጣለች። ምክንያቱም ሌሎች ማህበረሰቦችም ይሄ የኢትዮጵያ ብቻ ችግር እንዳልሆነ እየተረዱት ነው። ለምሳሌ ባለፈው ሳምንት እሁድ በአሜሪካ የተካሄደው የተቃውሞ ሰልፍ አንሰር በተሰኘ ለረጅም ጊዜ ጦርነትንና ኢምፔሪያሊዝምን የሚቃወም ጥምረት ድጋፍ ተደርጎለታል። ይህን እንደ ኢትዮጵያ ታሪክ ብቻ አድርገው አይቆጥሩትም። ጉዳዩ እንደ ሄይቲ የመሳሰሉ ስለ ሀገራቸው ሀሰተኛ ትርክቶች ሲነገር ሀገራቸውን ለማስተካከል በመጣራቸው ለኢኮኖሚ ማዕቀብ መዳረግ ምን እንደሚመስል የሚያውቁ ማህበረሰቦችንም ነክቷል። እኔ በበኩሌ መቀየር አለበት የምለው አንድ ማህበረሰብ ስለ ራሱ ጉዳይ ብቻ ተቃውሞ የሚወጣበትን ሁኔታ ነው። አንድ ጠንካራና ጥሩና እውነቱ ምን እንደሚመስል የሚናገር ሚዲያ ካለ ሌሎችም ማህበረሰቦች እኛም ከእናንተ ጋር ነን ብለው ይመጣሉ። ስለዚህ ቀስ በቀስ ነገሮች ለኢትዮጵያ ጥሩ እየሆኑ ይሄዳሉ። የተመረጠ መንግስት አለ። ትክክለኛውን ነገር ማድረግ የሚፈልጉ ብዙ ሰዎች አሉ። ወደፊት ቀጣዩ ትውልድ ስለ ዘር መነጋገሩን ያቆማል ብዬ ተስፋ አድርጋለሁ። እጅግ አሰልቺ ነገር ነው። ማንም ለዚያ ደንታ የለውም። ለእኛ ምንም አይጠቅመንም። ጥቁር መሆናችን ራሱ ምንም ትርጉም የለውም። ዋናው ነገር የጋራ የምንግባባባቸው እሴቶች አሉን ወይ ነው። በምንኖርባት ዓለም ላይ ከማን ጋር ጓደኛ ነን፣ ማነው አጋራችን፣ ከማን ጋር ነው የምንሰራው የሚለውን ለመለየት ያንን መሰረት ካደረግን አለም የተሻለች ቦታ ትሆናለች ብዬ አስባለሁ። ሄርሜላ፣ በኢትዮጵያ ወቅታዊ ጉዳይ ዙሪያ ለመነጋገር ከጣቢያችን ጋር ላደረግሹ ቆይታ በጣም አመሰግናለሁ። እኔም አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ስመኝሽን እንዲሁም ደግሞ ቀደም ብለን የሰማናት እንግዳዋን ሀርሜላ አረጋዊን በእናንተ ስም እናመሰግናለን። አሁን ወደ ቀጣዩ ዘገባ እንሻገር። በሐዋሳ ኢንዱስትሪ ፓርክ ለዓመታት ሲሰራ የቆየ ፒቪኤች የሚባል የአሜሪካ ኩባንያ ስራ ማቆሙን አስታውቋል። ስራ በማቆሙ ማዘናቸውን የገለጹት የኩባንያው ሰራተኞች ካሳ እንደሚከፈላቸው ቢነገራቸውም እስካሁን ግን እንዳልተከፈላቸው አመልክተዋል። ለችግር መጋለጥ መጀመራቸውን ጠቁመው የፓርኩ አስተዳደር በገባው ቃል መሰረት ፈጽኖ ወደ ስራ እንዲያሰማራቸውም ጠይቀዋል። ዮናታን ዘብዴውስ ዝርዝሩን ይነግረናል። ኢንዱስትሪ ፓርክ ለአምስት ተከታታይ ቀናት ስራ የነበረው ፒቪኤች የተሰኘ የአሜሪካ ድርጅት በፓርኩ የነበረውን የጨርቃጨርቅ አልባሳት ማምረሻ ፋብሪካውን ዘግቷል። ድርጅቱ እንደ አውሮፓውያን አቆጣጠር ህዳር 25 2021 ዓመተ ምህረት እንደሚዘጋ ቀደም ሲል በግልጽ አስታውቆ ነበር። በእነዚህ ዓመታት ከመንግሥት ከስብልና፣ ከነጋዴው ማህበረሰብ ጋር የአዋሳ ኢንዱስትሪ ፓርክ የተሻለ እንዲሆን መጣሩና እስካሁን ሰራሁ በሚለዋቸው ስራዎችም ኩራት እንደሚሰማው ባወጣው አጭር መግለጫ አስታውቋል። በፓርኩ ከሚገኙ ከአካባቢውና ከዓለም አቀፍ ከንግድ አጋሮቻችን ጋር አስተማማኝና ዘላቂ የንግድ ስራዎችን መስራት እንቀጥላለን ያለው ድርጅቱ ሰራተኞችና የአካባቢው ማህበረሰብ እንዲሁም ምጣን ሀብቱና የአካባቢ ጥበቃ ስራ የሚያበረታታ ስራ እንቀጥልበታለን ብሏል። ኩባንያው በፓርኩ ከሚገኙ ከሌሎች ድርጅቶች ጋር በሽርክና እንደሚሰራ አረጋግጧል። በድርጅቱ የምርት አቅርቦት ዋና ኃላፊ በሆኑት በሳራ ክላርክ ስም የወጣው መግለጫ ድርጅቱ ስራውን ያቆመው በኢትዮጵያ ውስጥ ያለውን የጸጥታ ችግር ተከትሎ መሆኑን ይገልጣል። ይሁን እንጂ ቀደም ስል ድርጅቱን ለሶስተኛ ወገን ለማስተላለፍ ድርድር ላይ እንደነበሩ ለማወቅ ተችሏል። የድርጅቱ ሰራተኛም ኤልሳቤጥ ከበደ ክስተቱ ያልጠበቅ ነው ነው ትላለች። በውሳኔ በመዘጋቱ ውስጣችን አዝኗል። ምክንያቱም ሰርተን የምናድርበት ነው እሱ እዛ ሰርተን ነው ቤት ክራይ የምንከፍለው። እዛ ሰርተን ነው የምንበላው፣ የምንጠጣው፣ የምንኖረው፣ ቤታችን የምንመራው፣ እዛ ሰርተን ነው። በመዘጋቱ በጣም አዝኗል፣ ውስጥ ያዝኗል በጣም እና ልጆቹም በጣም አዝነው ነው ወደ ቤት እንትን ያሉት። እናደርግላቸዋለን ብለው ቃል የገቡትንም እንዲፈጽምልን አጥብቀን እንሻለን ስትል ትናግራለች። ች እንደሚፈልጉን ተናግረውናል። ሌሎች ደግሞ እየመጡም እየመዘገቡም ነው ግን መመዝገብ ብቻ ሳይሆን እነሱ ራሳቸው ፒቪኤቾች ራሳቸው በየዲፓርትመንታችን በያለንበት ስራ እየወሰዱ ቢያስገቡን ያ የበለጠ ተመራጭ ነው የሚሆነው። ምክንያቱም እኛም ተመዝግበናል። ተመዝግበን መተው እንደገና ደውለው ደግሞ ጠርተው ኑ እዚህ ኛው ስራ ላይ ግቡ ካላሉን ማለት ነው መመዝገብ ብቻ ቁም ነገር የለውም። ሌላ የድርጅቱ ሰራተኛ የሆነው አሰፋ ለሜስ ሰውም የድርጅቱ መዘጋት የፈጠረበትን ተናግሯል። ፒቪኤች ሶስት አመት ከአምስት ወር ሰርቻለሁ እዛ አሁን እየሰራን ያለን ድርጅቱ በአጋጣሚ ስራ ዘግቷል። አሁን ስራ ዘግተን ሌላ ሼድ እናከፋፍላለን ብሎ እስካሁን ማንም እየጠየቀን የጠየቀን ልም ደግሞ ካሳም እንከፍላለን ብሎ ወረቀት ብቻ ፈርመን ወስደናል። ግን እስካሁን እስከ ትናንት ማታ እስከ ጠዋቱ ሁለት ሰዓት ተኩል ድረስ ይገባላቸዋል ተብሏል። እስካሁን ግን ምንም የገባልን የለም እስካሁን ምንም እና ውጤት ያየነው ነገር የለም። ለክፋት ችግር ሳይጋለጡ መፍትሄ እንደሰጣቸውም ጠይቋል። አሁን እና ምንፈልገው የእኛ ካሳ ይሰጣል የተባለው በጊዜው መግባት እንፈልጋለን። እንደገና ደግሞ ስራ አሁን ብዙ ችግር አለ። ኢትዮጵያ ውስጥ ብዙ ችግር አለ፣ ኑሮ ውድነት አለ፣ ቤት ኪራይ አለ። ሁሉም ሰው ቤት ኪራይ ተከራይቶ ነው የምኖረው። ማንም የራሱ ቤት ጎቶ አባቱ ቤት ከአባቱ ቤት ጎቶ የሚሰራ ሰው ሰራተኛ ይኖራል ብዬ አላስብም። ስለዚህ አሁን ቤት ኪራይ እየቆጠረ ነው። አሁን ብዙ ተማሪ አለ። የተማሪ አሉ የሚሰሩት አሉ ማታ የሚማሩት ዊኬንድ የሚማሩት ብዙ ተማሪዎች ስላሉ የተማሩ የሚሰሩ ስላሉ አሁን ለነሱ ስራ ቶሎ መፈጠር አለበት። የአዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ ድርጅቱ ከህዳር 16 2014 ዓ.ም ጀምሮ መዘጋቱን ለቪኦኤ ተናግሯል። የድርጅቱ መዘጋት በአንድ ጊዜ ተወሰነ ሳይሆን፣ ወራትን ያስቆጠረ ነው፣ ከወቅታዊ ሁኔታ ጋርም የተያያዘ አይደለም ስሉ ተናግሯል። ቲቪኤች መዘጋት ኦቨርናይት የመጣ ነገር አይደለም። ከዚህ በፊትም ካምፓኒው ፋክትሪውን ለሌላ አካል ለማስተላለፍ ብዙ ጥረቶች ሲያደርግ ነበር። እንደሚታወቀው በኮቪድ ጊዜ ፒቪኤች ትልልቅ ብራንዶቹን መሸጡ ይታወቃል። ከዚህ ጋር ተያይዞ ፋክትሪውን ለሌላ ባለሀብቶች ግቢ ውስጥ ላሉም በራሳቸው ኢንተረስት የተለያዩ ጥረቶች ሲደረጉ እንደነበር እናውቃለንና በአንድ ሳምንት ወይ በአንድ ቀን የተወሰነ ውሳኔ አይደለም። ድርጅቱ ያለውን ፋብሪካና የጨርቃጨርቅ ማመርቻ ቁሳቁሶችን ለሌላው በፓርክ ውስጥ ለሚገኝ ኩባንያዎች ያስተላልፋል እንጂ በኢትዮጵያ ውስጥ ወይም በአዋሳ ኢንዱስትሪ ፓርክ የነበረውን የኢንቨስትመንት ስራ ሙሉ በሙሉ አላቋረጥም ብሏል። አብ ፒቪኤች እንግዲህ የጋርመንት ላይ በተለይ ብዙ ብራንዶች ባለቤት ነው። የተለያዩ ምርቶችን በራሱም እዚህ የሐዋሳ ኢንዱስትሪ ፓርክ ያመርታል እንዲሁም ደግሞ ለሌሎች ካምፓኒዎችም ኦርደር በመስጠት ለፒቪኤች ምርት እያመረቱ ኤክስፖርት የሚያደርጉ ካምፓኒዎችም አሉ ማለት ነው። አሁን በአሁኑ ሰዓት ራሱ የሚያመርትበትን ፋክትሪን ያቆመው እንጂ ለሌሎች ግን ኦርደር መስጠቱን አላቆመም። ሰራተኞች በችግር ላይ እንዳይወድቁና ስራ እንዳያጡ የተመደቡ መሆናቸውን አብራርቷል። በጠቅላላው ፒቪኤች እንግዲህ አንድ ሺ ሶስት መቶ ያህል ሰራተኞች ነበሩት። እነዚህን አንድ ሺ ሶስት መቶ ሰራተኞች በሀገሪቷ ሕግ መሰረት የማሰናበት ስራ፣ የሚገባቸውን ካሳ መክፈል ስራ፣ በጥንቃቄ ድርጅቱ ትልቅ ስም ያለው ድርጅት ነው ስሙን በሚመጥን መልኩ በጥንቃቄ ያንን ተግባራዊ አድርጉ። በትላንትናው ዕለት እነዚህ ሰራተኞች ወደ አራት ድርጅቶች ትራንስፈር የማድረግ ስራ ተሰርቷል። እንደሚታወቀው ፓርክ ውስጥ አሁንም የሰራተኛ ቅጥር ጥያቄዎች አሉ። ከተለያዩ ድርጅቶች ሰው ያንን ተከትሎ ለድርጅቶቹም ትልቅ ኦፖርቹኒቲ ነው። የአዋሳ ኢንዳስትሪ ፓርክ መደበኛ ስራውን መቀጠሉን አቶ ፍጹም ከተማም ለቪኦኤ ተናግሯል። አንዳንድ ካምፓኒዎች የማስፋፋት እንዲሁም ተጨማሪ የሰው ኃይል ቅጥር ጥያቄዎች አሉ። ለዛም ነው የፒቪኤችን ሰራተኞች ወደዚህ ወደ አራቱ ካምፓኒዎች ትራንስፈር ማድረግ የተቻለው። ከዛም በላይ ደግሞ ሪኩዌስት ያላቸው ያው ስርዓቱን ጠብቀን ሰራተኛ ሎኬት የሚደረግበትን ቻናል ጠብቀን ካምፓኒዎች የሰው ኃይል እንዲያገኙ ጥረት እየተደረገ ነው። ኦፕሬሽኑ ያለምንም ችግር እየሄደ ነው ነገር ግን እየሄደ ነው ብሎ መቆም አያስፈልግም። ወደፊት የሚመጡ ቻሌንጆች ሊኖሩ ይችላሉ። ከአጎዋ ጋር ከመሳሰሉ ጋር ተያይዞ ለእነሱ ደግሞ በጥናት ችግሮቹን አድሬስ ማድረግ የሚቻልበትን መንገድ በተለይ እንደ ኢንዱስትሪ ፓርኮች ልማት ኮርፖሬሽን እየተሰራ ነው። የአዋሳ ኢንዱስትሪ ፓርክ አሁን ስራውን አቋረጥኩ ያለውን ፒቪኤች የተሰኘውን የአሜሪካን ድርጅት ጨምሮ 23 ሌሎች ድርጅቶች የተለያዩ የጨርቃጨርቅ ምርቶችን እያመረቱ ለውጭ ገበያዎች እያቀረቡ የሚገኙ ሲሆን ፓርኩ 35,000 ሰራተኞችን እያሰራ ይገኛል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳ። ጆናታን፣ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤን ነው። ከአሜሪካ ድምፅ ቀጣዩ ዘገባ ወደ ኮንጎ ኪንሻሳ ይወስድናል። በመላለም ወጣቶችን እየፈተኑ ከሚገኙት ጉዳዮች አንዱ በግብረ ስጋ ገኙነት የሚተላለፉ በሽታዎች ናቸው። አይነታቸውና መከላከያቸውም ይለያያል። ዛሬ ወደ ኮንጎ ኪንሻሳ እናመራና ወጣቶች ስለተቸገሩበት አንድ በሽታ እንሰማለን። የህዝቄዝ መሎንና አሌክስ ካቲን ዘገባ እንደሚከተለው አጠናቅረነዋል። እኛ ፓትሪክ ስንል የምንጠራው ይህ ወጣት ከጥቂት ቀናት በፊት አስቸጋሪ ሁኔታን አሳልፏል። ገና የ19 ዓመት ወጣት ነው። ጥንቃቄ የጎደለው የግብረ ስጋ ግንኙነት ማድረጉን ተከትሎ በመራቢያ አካሉ ላይ ከፍ ያለ ህመም ደርሶበታል። ስሸና ከፍተኛ ህመም ይሰማኛል። ወደ ሆስፒታል በሄድኩበት ወቅት በግብረ ስጋ ግንኙነት በኋላ ለበሽታ መዳረጌን ሐኪም ነገረኝ። በአሁኑ ሰዓት ሕክምናውን እያገኘሁ ነው። የበሽታ መከላከያ ከወሰድኩ በኋላ ሻል ብሎኛል። ደህና የሆንኩ እንደምመጣ ተስፋ አድርጋለሁ። በግብረ ስጋ ግንኙነት የሚተላለፉ በሽታዎች በግንኙነት ወቅት በሚፈጠሩ ማናቸውም ንክኪዎች ይተላለፋሉ። የደም ልውውጥን በመሰሉ ሌሎች ምክንያቶችም ሊተላለፉ ይችላሉ። በእርግዝና ወይንም በወሊድ ጊዜ ከእናቱ ወደ ልጅ የሚተላለፉ በሽታዎችም አሉ። ኪምብል ጆሮም በሴቶች እና ህጻናት ማዕከል ኃላፊ ናቸው። አሁን ላይ በወጣቶችና በአፍላ ወጣቶች ዘንድ ኃላፊነት የጎደለው የወሲብ ልምድ እያየን ነው። የበሽታው መንስኤ ይሄ ነው። ምክንያቱም በግንኙነት ወቅት አንድ ሰው ኮንደም ወይም ሌላ የመከላከያ መንገድ ካልተጠቀመ ውጤቱ ለበሽታ መዳረግ ነው። በእነዚህ በሽታዎች ብትጠቁም ምንም አይነት ምልክት ላይታይባችሁ ይችላል። የተለመዱት የህመሙ ምልክቶች ከመራቢያ አካል የሚወጣ ፈሳሽ፣ ሽንት በሚሸናበት ሰዓት መቆጥቆጥ፣ የመራቢያ አካል መቁሰልና የሆድ ህመም ናቸው። አብዛኞቹ በግብረ ሥጋ ተላላፊ በሽታዎች መንስኤያቸው ባክቴሪያ ነው። ስለሆነም ሊድኑ ይችላሉ። አንዳንዶቹ ግን ውስብስብ ናቸው። ኪምብሊ ጆሮም በድጋሚ ወጣቶች ኤችአይቪ ኤድስን የመሰሉ በሽታዎች ህክምና እንዳላቸው ነገር ግን ሊድኑ እንደማይችሉ ማወቅ አለባቸው። አንዳንዶቹ በሽታዎች ሴቶች በወር አበባ ጊዜ ህመም እንዲሰማቸው ያደርጋሉ። በታችኛው የሆዳቸው ክፍል ህመም ሊሰማቸው ይችላል። ጥንቃቄ የተሞላበት የወሲብ ግንኙነት ካልተገበርን ለበሽታ የመጋለጥ እድላችን ከፍ ይላል። አንዳንዶቹ በሽታዎች በእርግዝና ወቅት ከልጅ ወደ እናት ሊተላለፉም ይችላሉ አሊያም ደግሞ መሀንነትን ሊያስከትሉ ይችላሉ። የዓለም የጤና ድርጅት በየቀኑ ከአንድ ሚሊዮን ሰዎች በላይ በልቅ ግብረ ስጋ ግንኙነት በሚተላለፉ በሽታዎች እንደሚያዙ ይፋ አድርገዋል። በሌላ በኩል ከአምስት መቶ ሚሊዮን የሚልቁ ሰዎች ኸርፒስ ወይም ችፌ ከ290 ሚሊዮን ሴቶች በላይ የሆኑት ደግሞ ሰውነትን በኪንታሮት በሚያለብሰው ሂማን ፓፒሎማ ቫይረስ ህመም እየተሰቃዩ ይገኛል። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብር ነው። አብራችሁን ስለሆናችሁ እናመሰግናለን። በነገራችን ላይ አድማጮቻችን፣ እንዲሁም ተመልካቾቻችን ከራዲዮ ስርጭታችን በተጨማሪ በቴሌቪዥን መስኮትም ብቅ ብለናል። በማህበራዊ መገናኛዎች ላይ የምንገኛለን። አስተያየታችሁን እንድሰጡን ይሁን። አሁን ለዕለቱ የመረጥንላችሁን ሙዚቃ የምንሰማበት ሰዓት ላይ ደርሰናል። ዳን አድማሱና ሀብተ ሚካኤል ደምሴ ዘበና ይሉናል። look at them ስላመሻችሁ በእጅጉ አመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ምህንድስና ነው ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበርም። የነገ ሰው ይበለን። መልካም ምሽት።